ሂለሪ ክሊንተን በግልና በፖለቲካ ሕይወታቸው ሲወድቁ ሲነሱ ኖረው እነሆ በዩናይትድ ስቴትስ ታሪክ ከዋና ዋናዎቹ ፓርቲዎች በአንዱ የፕሬዝዳንታዊ እጩ ሆኖ ለመመረጥ በመብቃት ታሪክ ሰሩ። በዋይት ሀውስ ቤተ መንግስት የአሜሪካ ድምጽ ሬዲዮ ዘጋቢ ሲንዲ ሰይን ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ዛሬ ባለ ሁኔታ ረክተው መቀመጥን ፈጽሞ እንደማያውቁ በባለቤታቸው በቀድሞ ፕሬዚደንት ቢል ክሊንተን የተነገረላቸው ሂለሪ ክሊንተን በህዳሩ ምርጫ ከቀናቸው ከቀናቸውና ከተመረጡ ቀዳማዊት እመቤት የኒውዮርኳ ሴኔተር፣ የውጭ ጉዳይ ሚኒስትሯ ሂለሪ ክብርት ፕሬዚደንት ሊባሉ ነው። በህዝብ አስተያየት ግምገማዎች እንደሚታየው ሚስስ ክሊንተንን የሚወዷቸው የሚጠሏቸውም አሉ። ከዓለም እጅግ ታዋቂ ሰዎችም አንዷ ናቸው። ግን በቅርበት የሚያውቋቸው አንዳንዶች እንደሚናገሩት ሂለሪ ስለ ራሳቸው በአደባባይ ብዙ ማውራትን አይወዱም። ይሁን እንጂ የሚወዷቸውም ይሆኑ የሚጠሏቸው አንድ የሚስማሙበት ነገር አለ፤ ሂለሪ ክሊንተን ህይወታቸው በትግል የተሞላ መሆኑን ነው። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ሂለሪ ክሊንተን በዲሞክራቲክ ፓርቲው ለፕሬዝደንታዊ እጩነት ሊመረጡ ጥቂት ሲቀራቸው አዲስ ገቢው ሴኔተር ባራክ ኦባማ አሸነፏቸው። ታዲያ ያኔ መሸነፋቸውን በተቀበሉበት ንግግራቸው ሂለሪ ለሴቶች የተዘጉ በሮችን ገፍትረው ለማስከፈት እድሜ ልካቸውን ስላካሄዱት ትግልና በቅድመ ምርጫው አስራ ስምንት ሚሊዮን የህዝብ ድምጾችን ለማግኘት እንዳበቃቸው ሲናገሩ ምንም እንኳን አሁን ከሁሉም ትልቁን ከሁሉም ከባዱን በር ልንከፍተው ባንችልም እናንተ ምስጋና ይግባችሁና አስራ ስምንት ሚሊዮን ቦታ ሸንቁረነዋል። እነሆም በእነዚያ ሽንቁሮች ውስጥ ከአሁን ቀደም ሆኖ በማያውቅ ደረጃ የፈነጠቀው ብርሃን ተስፋን እያላበሰን ለሚቀጥለው ጊዜ ትግሉ ትንሽ ቀለል እንደሚል አረጋግጦልናል። እነሆም ከስምንት ዓመት በኋላ ዛሬ የፓርቲያቸው እጩ ለመሆን የበቁት ሂለሪ ክሊንተን የተሸነቋቆረውን በር ገፍትረው በመክፈት ለፕሬዝደንትነት ሊበቁ ተስፋቸውን ሰንቀው ተነስተዋል። በኢሊኖያ ቺካጎ ከተማ ዳርቻ በባለመካከለኛ ገቢ ቤተሰብ በደስታ ያደጉት ሂለሪ ክሊንተን አባታቸው ኃይለኛ ሪፑብሊካን ነበሩ። ወደ ፖለቲካው ዓለም የተሳቡት ታዲያ ከሳቸው አስተዳደግ እጅግ በጣም በተለየ ሁኔታ ባደጉት በዲሞክራቷ እናታቸው በዶሮቲ ሮደም ምክንያት ነው። በስምንት ዓመቷ በቤተሰቦቿ የተተወች ነበረች። ከቺካጎ ሎስ አንጀለስ ወዳሉትና ወደ ማይፈልጉት አያቶቿ የተላከችውም በዚህ ዕድሜዋ ነው። ግን ደግሞ ሰው ሁሉ ደግነት ያሳያትም እድል ይሰጣትም ነበር። ለምሳሌ አስተማሪዋ እናቴ ለምግብ የሚሆን ገንዘብ እንደሌላት ስትመለከት አስተማሪዋ የራሷን ተጨማሪ ምግብ አምጥታ ዶሮቲ ዛሬ ብዙ ምግብ አምጥቻለሁ ብላ በጆሮ አንሾካሽኳ ትነግራታለች፣ ከዛም ትመግባታለች። ሂላሪ በአስራዎቹ የወጣትነት እድሜያቸው በሪፑብሊካንነት ነው የፖለቲካ ተሳትፎ የጀመሩት። ዌልስሊ የሴቶች ኮሌጅ ገብተው ሲማሩ ይበልጡን ንቁ የፖለቲካ ተሳትፎ ማድረግ ጀመሩ። በ1969 ዓመተ ምህረት ሂለሪ የተመራቂ ተማሪዎችን ወክለው ንግግር ያደረጉ ነበሩ። ከዚያ በኋላ የል ዩኒቨርሲቲ ህግ ትምህርት ቤት ሲገቡ የተራማጅ ዲሞክራትን አቅጣጫ ያዙ። ከዚያም አንድ ቀን የል ቤተመጻሕፍት ውስጥ የወደፊት የትዳር ጓደኛቸውን ቢል ክሊንተንን ተዋወቁ። በ1975 ዓ ም ሂላሪና ቢል ተጋቡ። የቢል የትውልድ ሀገር አርካንሳ ጎጆ መሰረቱ። ቢል በ1978 የክፍለ ሀገሯ አገረ ገዢ ሆነው ተመረጡ። ልጃቸው ቼልሲ ተወለደች። ጋዜጠኛ ሮን ፉርኒ ለመጀመሪያ ጊዜ ስለ ነሱ የዘገበው ሊትል ሮክ አርካንሳ ሳሉ ሲሆን በኋላም በዋይት ሀውስ ተከትሏቸዋል። ስለ ሂላሪና ቢል ክሊንተን ብዙ ዘግቧል። ታዲያ ሂለሪ እንዲያውም ከቢል የበለጠ ጎበዝና ቀልድም የሚያውቁ ናቸው ይላቸዋል ጋዜጠኛው። ቢል ክሊንተን በጣም ጥሩ ቀልድ አዋቂና ተናጋሪ ናቸው። ሂላሪ ደግሞ አስደሳች ጊዜን በመፍጠርና በማምጣት የሚችላቸው የለም። ራሳቸውን በቀልድ እየነቀፉ የሚያመጡት ጨዋታ ለዛ አለው። በዚህም ሁሉንም ሰው በሳቅ ያሳብዱታል። እኔ በግሌ በዚህ በጣም የተሳብኩ ነኝ፣ ምክንያቱም ይህ በጣም እውነተኛ ነገር ነውና። በአንድ ወቅት በቢል ክሊንተን አስተዳደር የዋይት ሀውስ ቃል አቀባይ የነበሩት ባብ ዋይነር ሂለሪ ክሊንተን ችግሮችን ተረድቶ መፍትሄ ፈልጎ በማምጣት ረገድ ከቢል ክሊንተንም ይሆን ከፕሬዝደንት ባራክ ኦባማ የበለጠ ችሎታ አላቸው ብለው ይናገሩላቸዋል። እርግጥ ሁለቱ በአንድ ነገር ይበልጧቸዋል፣ አሉ ባብ ዋይነር። ጎልቶ የሚታይ ግርማ ሞገስ እንደሌላቸው ያውቃሉ። ግርማ ሞገስ የላቸውም፣ ግን በጣም አስተዋይ እና የመንግስትን ስልጣን የማስተዳደር ከፍ ያለ አቅም ያላቸው ናቸው። ቢል ክሊንተን በ1992 ዓ ም ፕሬዚደንት ሆነው ሲመረጡ ለአንድ ፕሬዚደንት ከፍላችሁ ሁለት ታገኛችሁ ብለው በቀልድ መናገራቸው ይታወሳል። ታዲያ እንደ ቀዳማዊ ትመቤት ሂለሪ በተለመደው የቀዳማዊ ትመቤት ሚና ሳይወሰኑ በፖለቲካ ንቁ ተሳትፏቸውን ቀጠሉ። አሜሪካውያን በሙሉ የጤና ጥበቃ ዋስትና እንዲያገኙ ብርቱ ትግል አድርገው ዳር ማድረሱ ግን ሳይሳካላቸው ቀረ። በዋይት ሃውስ ፕሬዝደንት ክሊንተን በትዳራቸው ላይ ይማግጣሉ የሚለው ታሪክ ሲከተላቸው ቆይቶ የሞኒካ ሌዊንስኪው የወሲብ ቅሌት በምክር ቤት ከስልጣን ማስወገጃ ክስ አደረሳቸው። ለወራት አለቅ ብሎ የቀጠለው የአደባባይ ውርደት ሂለሪን እጅጉን ጎርቷቸው እንደነበረ ጋዜጠኛው ሮን ፉርኔ ይናገራል። ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጠዋል በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል ከነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም በጣም ከባድ ጊዜ ቢሆንም ትዳራቸው እንደምንም ሳይፈርስ ቆየ የቀድሞ የዋይት ሀውስ ቃል አቀባይ ባብ ዋይነር ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጠዋል በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል ከእነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም ሂለሪ ታግለው ተቋቁመው ዘለቁ የራሳቸውንም የፖለቲካ ህይወት ተያያዙት በ2000 ዓ ም በኒውዮርክ የዩናይትድ ስቴትስ የመወሰኛ ምክር ቤት የኒውዮርክ አባል ሆነው ተመረጡ። በ2006ም እንደገና ተመረጡና ቀጠሉ። በ2008 ፕሬዚደንት ባራክ ኦባማ የውጭ ጉዳይ ሚኒስትራቸው አድርገው ሾሟቸው። ሂለሪ እንደ ውጭ ጉዳይ ሚኒስትር በ112 ሀገሮች ተዘዋውረዋል። በስራቸውም ስለ ሴቶች መብቶች ተሟግተዋል። ዲፕሎማሲ ኃይል መሆኑንም ሲያስረዱበት ቆይተዋል። ቀዳማዊት እመቤት ሚሼል ኦባማ በፊላዴልፊያው የዲሞክራቲክ ፓርቲ ጉባኤ ላይ ስለ ሚስስ ሂለሪ ክሊንተን የስራ ውጤትና ማንነት እንዲህ ሲሉ ነበር በማሞገስ ያወሱላቸው። ተመልከቱ። ሂላሪ ይህ ከባድ ስራ ነው ብለው እንዲወስኑ የሚያስገድዳቸው ብዙ ጊዜያት ሊኖሩ ይችላሉ። ለህዝባዊ አገልግሎት የሚከፈለው ዋጋ ከፍተኛ ነው ብለው ሊወስኑ የሚችሉበት ወቅትም ኖሮ ሊሆን ይችላል አድካሚ የሆኑ ባለባበሳቸው በተናገሩት እንዲሁም ባሳሳቃቸው ክፉኛ የተተቹበት ጊዜ ኖሮ ሊሆን ይችላል። ይሁን እንጂ አንድ ነገር አለ። እኔ ሂላሪን ከማደንቃቸው አንዱ ጭንቀትና ግፊት በበዛ ቁጥር ወደ ኋላ አይሉም። እንዲሁ በቀላሉ ለማምለጥ አይሞክሩም። በህይወታቸው በማንኛውም ነገር ላይ ተስፋ ቆርጠው አያውቁም። እናም ዛሬ ሂለሪ ክሊንተን በህይወታቸው ካደረጉት የፖለቲካ ትግል ትልቁን ተያይዘውታል። እንደሳቸው በዓለም ታዋቂ ነገር ግን ከፋፋይ ከሆኑት ቱጃሩ ነጋዴ ዶናልድ ትራምፕ ጋር ሊፎካከሩ ተነስተዋል። የሕዝብ አስተያየት ግምገማዎች እንደሚሉት ሁለቱ እጅግ ብርቱ የሆነ ፉክክር ነው የሚጠብቃቸው። ይሁንና ሂለሪ ክሊንተን የህይወት ታሪካቸው እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ህዳር ስምንት ወይም እንደ ኢትዮጵያ አቆጣጠር ጥቅምት 29 ደርሶ ምርጫው እስከሚካሄድ ያለ ፎይታ መፋለማቸው አይቀሬ መሆኑን ነው።